የባለብዙ ብዙ ቀለም ሐሳቦች መናሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ። ሰላም ሰላም፣ የጋቢና ቪኦኤ አድማጮች እንዴት አመሻችሁ? ጋቢና ካስደመጣችሁ መሰናዶች መካከል የተወሰኑትን በድጋሚ እናስደምጣችኋለን። በምሽቱ የተመረጡ ሙዚቃዎችንም በየጣልቃው እንጋብዛችኋለን። በሳምንቱ ውስጥ ካስተዋወቅ ናችሁ ወጣት እንግዶች መካከል አንዷ ሊዲያ ረዘነ ነበረች። ሊዲያ ማላዊ በሚገኘው የሰው አልባ ጠያራ ማሰልጠኛ ወይም ድሮን አካዳሚ ውስጥ ተሳታፊ ናት። ከኤደን ገረመው ጋር ነበረ ቆይታ ያደረገችው። እኔ አዲስ አበባ ነው ተወልጄ ያደኩት። ልክ አስረኛ ክፍል ስደር ደረጅ አያለው የፋልከን ት/ቤት ዳይሬክተር ነው እና ለሁለት ተማሪ ስኮላርሽፕ መስጠት እንደሚችል ኦፖርቹኒቲ ሲሰጠው አንደኛው ለአስረተኛ ክፍል ተማሪ ጎበዝ የሚባለው ሊሰጠ፣ ሁለተኛውን ደግሞ ለእኔ ከአስረኛ ክፍል ሰጠኝ ማለት ነው። ማትሪክ ተፈተንኩና ከዛ በኋላ ስትሬት ያመጣው ወደ ሳይፕረስ ኢንተርናሽናል ዩኒቨርሲቲ ሄድኩኝ። ከዛ ላይ ሁለት ሺ አስራ ሁለት አስራ ሶስት በፈረንጆች ማለት ነው በአስራ ስድስት አመት እዛ ገባው። እዛ አንድ አመት ተማርኩኝ። የገባውበት ዩኒቨርሲቲ በኤነርጂ ሲስተም ኢንጂነሪንግ ነበረ የገባውት የሀይል አቅርቦትም ህንድስና የሚባል ፊልድ ነበር። በጣም እኔ ኢንትረስትድ የነበርኩት በስፔስ ስፔስ ጋር የተያያዘ ነገር ስለነበረ ማፈላለግ ጀመርኩ። ዩኒቨርሲቲዎች እና ቻይና ያገኘው ኤሮናውቲካል ኢንጂነሪንግ ማለት ነው። ኤሮናውቲካል ኢንጂነሪንግ ማለት የሚበር ነገር የሚያጠና በህዋ ላይም ሊሆን ይችላል፣ አለማችንም ውስጥ ሊሆን ይችላል ማለት ነው። የዛሬ ሶስት ዓመት ከቻይና ትምህርቷን ስትጨርስ ኢትዮጵያ መታ ለመስራት በመወሰኗ እንደተመለሰች የምትናገረው ሊዲያ፣ እንደው ይህንን አይነት ትምህርት ተምረሽ ምን አይነት ስራዎችን ለመስራት አስበሽ ነው ወደ ኢትዮጵያ የተመለሹ ስል ጠየኳት። እውነት ለመናገር ምንም አይነት ነገር ይኖራል ብዬ አላሰብኩም ነበር፣ ግን ባለኝ እውቀት ብዙ ቴክኖሎጂ ሴክተሮችን ቀድሮ ጀምሮ አውቅ ነበር ና እና አንደኛው ደግሞ የኢትዮጵያን ስፔስ ሳይንስ ሶሳይቲ የሚባለው ከህጻን ከህፃን ጀምሮ እንትን ነበረ። ስለዚህ ዲሳ ናገራቸው በሰዓቱ ሪክሩት እያደረጉ እንደነበር ና ትልቅ ፕሮጀክት ላይ መስራት የሳተላይቱን ፕሮጀክት ማለት ነው። በዛም ተፈተንኩኝ፣ ኢንተርቪውንም አለፍኩኝ። እኔና ሃያ አስራ ዘጠኝ ሌሎች ኢንጂነሮች ሆነን አንድ ላይ ተቀጠረ ለሳተላይት ፕሮጀክቱ ማለት ነው እዛ ከዛ ጊዜ ጀምሮ እስከ አሁን ዳሳስ ድረስ በሱ ፕሮጀክት ላይ እየሰራ ነበረ። እዛ ተቀጥሬ ማለት ነው። በመሀል ምናለ ቻይና አብረን ነበረ ከቻይና ጋር ኮላሬት አድርገን የሰራ ነው። ብዙ ትሬኒንጎችን ሰጠኛል። በግሌ ደግሞ ካምፓኒን ብሬስፖንስ አርጎኝ፣ በግሌ ደግሞ ተወዳደረ ራሻ ሄድኩኝ ለተወሰነ ያህል ጊዜ ቆይቼ ተመለስኩኝ ሊዲያ አዲስ አበባ ወመዘክር ውስጥ በሚካሄደው የአሜሪካን ሴንተር ውስጥ የኤሮስፔስ ክለብ መስርታ ምንም እንኳን ኢትዮጵያ ውስጥ ይህን መሰል ትምህርት ባይኖርም ወጣቶችን እንዲመራመሩ ታበረታታለች ከዛ በኋላ ቮሌንተሪ የምሰራቸው ሌሎች ኢትዮጵያ ስ ሳይንስ ሶሳይቲ አምስት ኪሎ ያለውና ሌላ ደግሞ አሜሪካን ሴንተር አሜሪካን ኤምባሲ ወመዘክር ላይ ባይ ውስጥ የሚገኛለን ኤሮስፔስ ክለብ አለኝ ዛ እና ከተለያዩ ተማሪዎች አሉ ኢንፎርማል የሆነ ሚቲንግ እናደርጋለን እየተገናኘን ከሃይስኩል ተማሪዎች ጋር። ምንድነው ላይክ አይ ቲንክ ሁሉም ሰው ምንድነው ሰማይን ሲያይ ምን አለ ብሎ መጠየቁ አይቀርም? እና ምን አይነት ነገር አለ ብሎ ማለት ነው፣ ሰማይ ላይ ምን አይነት ነገር አለ ብሎ መጠየቁ አይቀርም። እኔ ደግሞ ከህፃነቴ ጀምሮ ፋሲኔት ያደረገኝ ነበረ። እስቲ ለአሁን ለምሳሌ ለአባቴ ለሚጠይቀኝም ሰው ሳድግ ተማራማሪ መሆን መፈልገው የህዋ ተመራማሪ መሆነው ፈልገው ነው ምላቸው የነበረው። እኔ ያለፍኩበት ሁኔታ ነግራቸዋል። በጣም ሚሽስት ናቸው በእኔ ፊልድ ማለት ነው። ቀላል አይደለም እውነት ለመናገር እንትን ለማድረግ ብዙ ነገሮችን መተው አለብሽ፣ አንቺ የምትፈልጊ ነገር ላይ ለመድረስ ስትፈልጊ። ግን ቢሆንም ደግሞ ፌዝ ግን አስፈላጊ ነው ይሆናል ብሎ እኔ እኔ ኤሮናቲካልን መርቄ ስገባ ማንም ሰው የሚያውቀው እንኳን አልነበረም። እስክመረቅ ድረስ ራሱ ማለት ነው አይደለም ተመርቄ ራሱ ለሰዎች ይሄን የተማርኩት ብዬ ኤክስፕሌን ማድረግ አለብኝ፣ ትምህርት እንደሆነ ማለት ለዛም ነው የአሜሪካን ሴንተር ኤርስፔስ ክለብ የሚለውን ነገር ምናምን ኢኒሺዬት ማድረግ ያሰብኩት። ምክንያቱም ያለው ነገር ብዙ ሰው አያውቀውም። ኢቨን እውቀት ያላቸው ሰዎች ተች ምንችል ከሆነ እነዚህ አሁን ባለስልጣን ኢትዮጵያ ውስጥ ያሉትን የነ ለምሳሌ ሲቪላይዜሽን ነው የሚገባው ይሄ ወይ ደግሞ ኢንሳ የሚላሉ እነሱ ጋር ያሉትን ባለስልጠናቶች ይዞ በመምጣት ወደ ማላዊ ምን ያህል ለውጥ እንዳለ አሳይቶ ማለት በፍጥነት ሬጉሌሽኑን አውጥቶ አክቹዋሊ ካምፓኒዎች እዚህ ላይ እንዲሰሩ ማድረግ ይቻላል። ሊዲያ አሁን ላይ ማላዊ በሚገኝ የአነስተኛ ሰው አልባ በራሪዎች ምህንድስና ወይም ድሮን ቴክኖሎጂ ትምህርት ቤት ውስጥ ድሮን ጥገና እያጠናች ትገኛለች። ይህ መንገድ ቀላል ባይሆንም ወደ ኢትዮጵያ ስትመለስ ግን በጣም ሰፊ የሆነ እቅድ ማዕሻ ከተሰኝና በድሮን የሕክምና መሳሪያዎችና የጤና ናሙናዎችን ለማንቀሳቀስ ከሚሰራ ድርጅት ጋር አብራ ለማስራት እቅድ መያዟንም ትናገራለች። ያው ማዕሻ የሚባል ፒኤልሲ አለ። ስመለስ እንግዲህ ከእነሱ ጋር የመስራት ታስባለን። ስመለስ ማድረግ የምፈልገው ነገር ወይ ኦቶሪቲዎች ሊሆን ይችላል ኢንፍሉዌንሻል የሆኑ ሰዎችን ማሳየት ነው የምንችል ከሆነ እነዚህ አሁን ባለስልጣን ኢትዮጵያ ውስጥ ያሉትን ለምሳሌ ሲቪላይዜሽን ነው የሚገባው፣ ይሄ ወይ ደግሞ ኢንሳ የሚላሉ እነሱ ጋር ያሉትን ባለስልጠናቶች ይዞ በመምጣት ወደ ማላዊ ምን ያህል ለውጥ እንዳለ አሳይቶ በፍጥነት ሬጉሌሽኑን አውጥቶ አክቹዋሊ ካምፓኒዎች እዚህ ላይ እንዲሰሩ ማድረግ ይቻላል። ስመለስ ደግሞ ሌላ የምሰራው ነገር ከዚህ ከነሱ ጋር ሆነ ኢኒሽት ማድረግ አለብን ነው እንቅስቀሳ ሲደርስ ደግሞ ዩኒሴፍ ሊኖር ይችላል። አፍሪካን ዩኒየን አዲስ አበባ ውስጥም ስለሚገኝ አፍሪካን ዩኒየንም እንጠቀማለን ብለን እናስባለን። ኮኦርዲኔት ለማድረግ ማለት ነው። እንደዛ የሚል ነገር ነው ያወራ ነው። ከዩኒሴፍ ጋር ማለት ነው። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። አብራችሁን ስለሆናችሁ ደግሞ በጣም እናመሰግናለን። ኢትዮጵያ ውስጥ ግጭቶችና አለመግባባቶችን ለመቀነስ ተሻጋሪ ርኅራሄና መደጋገፍ እንደሚያስፈልግ የሚያስገነዘብ ባለንጀራ የተሰኘ እንቅስቃሴ ስለ መጀመሩም ነግረናችሁ ነበር። በሳምንቱ እሱን ሰምተን እንመለስ። ሃይማኖታችን ለየቅል ቢሆን፣ የዘር መስመራችን ባይዋሰን፣ የፖለቲካ አቋማችን ባይቀራረብ፣ ከአንድ የሚያውልንን የሰብአዊነት ውል ግን ለመጠቀም እንሞክር ያውል ባለንጀራነት ይባላል። ይህ በቅርቡ የተጀመረውን የባለንጀራዬ እንቅስቃሴን ይዘት በአጭሩ ለመጠቅለል ያዋል ነው። ሀር የእንቅስቃሴው ተባባሪ መስራች የሆኑት ዶክተር ተካሊ ነጋ ኢትዮጵያን ገደብ የለሽ ርኅራሄና መቻሻል የሚፈልጉበት ሰዓት ላይ ናቸው ብለው ያስባሉ። እንሆ አንደኛው ምክንያታቸው እያየን ያለነው እውነታ ነው። አሁን በተለይ ከቅርብ ጊዜያት ወዲህ አንዳችንን ሌላችንን የምንመለከትበት መንገድ የእርስ በርስ ግንኙነታችንን አደጋ ላይ ጥለውታል። ምክንያቱም አንዳችን ሌላችንን በምናይበት መንገድ ላይ ተመስርቶ ግንኙነታችን አብሮ ስለሚለወጥ ከማንነት ግንዛቤ ጋር ተያይዞ አሁን እየተፈጠሩት ያሉት መረዳቶች የእርስ በርስ ግንኙነታችንን በጣም እያሻከሩት እንደሆነ አሰብ ማንነት በምንልበት ጊዜ በዋነኛነት ሀሳቢ እያደረግን ያለ ነው የቡድን ማንነት ግንዛቤን ማለታችን ነው። ይሄ ማንነት ብሔር ሊሆን ይችላል፣ የፖለቲካ ፓርቲን ሊሆን ይችላል፣ አለዚያም የሚከተለው የሃይማኖት መስመር የሚጋሩ ሰዎች ሊሆኑ ይችላሉ። እና እኛን የማይመስሉ ሰዎችን ወይም የኛ አይነት አቋም የሌላቸውን ሰዎች በዋነኛነት የማግለል አይነት ነገር መመልከት ጀመርን ማለት ነው። ማግለል በምንልበት ጊዜ በእኛ አተያይ በአንድ በኩል ከኛ እንደሚያንሹ አድርጎ መቁጠር የእኛን አይነት እይታ ስለሌላቸው። እንዲህ አይነት እንቅስቃሴ ደግሞ እርስ በርስ ያለን ግንኙነት ላይ በጣም አደገኛ የሆነ አሻራ አፈጠረብን። ስለዚህ ይሄ እይታችን ካልተስተካከለ በጣም ትልቅ አደጋ ውስጥ ነ ብለን አስበ ሁለተኛው ጉዳይ ኢትዮጵያ ውስጥ እየተፈጠረ ካለው የጥልቅ ድህነት መዛመት ጋር እንደሚገናኝ ዶክተር ተካልኝ ያወሳሉ። ህይወትን በሚያንገራግር ድህነት ውስጥ ያሉ ዜጎችን የሚያግዝ ቸርህነት በእያንዳንዳችን ውስጥ ካልተፈጠረ ለሀገር ደህንነት አስጊ የመሆኑ ጉዳይ እንቅስቃሴውን ለመጀመር እንደ አንደኛ መነሻ እንደሆናቸውም ያስታውሳሉ። ይህ እንቅስቃሴ ሐሳባዊ ሆኖ እንዳይቀር ወጣቶችን እንደ ዋነኛ አጋርነት በማየት የሚያምነው እንቅስቃሴ መልካም ሐሳቦቹን ከብዙሀን ልብ ለማስረጽ መላዎችን ዘይደዋል። በሁለት መንገድ ልንከፍላቸው እንችላለን። አንደኛው ፊት ለፊት ወይም ገጽ ለገጽ የምናደርገው ሰዎችን የማንቃት ስትራቴጂያችን ነው ወይም ስልታችን ነው። ሁለተኛው ደግሞ አሁን አንዳችን የቱን ሚዲያ ብለን የምናስባቸው የፊት ለፊት ወይም ገጽ ለገጽ ብለን ከምናስባቸው ጋር በተያያዘ በተለያዩ የእምነት ተቋራለን እናነሳለን። ጥያቄ ሲነሳ እንመልሳለን። ያንን እናደረጋለን። ከዛ ባሻገር ደግሞ ምንድን ነው የምናደርገው ዩኒቨርሲቲዎች ጋር አሁን ለምሳሌ ከዚህ ፊት ጂጂጋ ዩኒቨርሲቲ ሄደን ነበር። ወደ አምስት መቶ የሚያክሉ ተማሪዎች የዚህን መልእክት የሚያገኙበት መንገድ ተመቻችቷል። በጣም በቅርብ ከአንድ ከሁለት ሳምንት በኋላ ደግሞ እንደገና ወደ ጎንደር ዩኒቨርሲቲ ወደ ተመሳሳይ ነገር እናደርጋለን። በዚህ አመት ብቻ ወደ አስር ያክል የሚሆኑ ዩኒቨርሲቲዎችን ለመድረስ እቅድ አለን። የፊት ለፊት የምናደርገው ነው። በተለይ ከአሂድነትና ከክርስትና ጋር ተያይዞ ባልንጀራነት በእነዚህ ሃይማኖቶች ቅዱሳን መጽሐፍቶች ውስጥ እንዴት ይታያል፣ ያስ ለዛሬው ያለን ፋይዳ ምንድነው? የሚለው መጽሐፍ ተጠይቦ አልቋል። በጣም ከአንድ ወር ባልበ በአምባሳደርነት ያካተተው እንቅስቃሴው ህልሙን ለሚጋሩት የቃል ኪዳን ሰነድም አዘጋጅተዋል። ባለንጀራ የመውደድ ቃል ኪዳን የሚሰኘው ሰነድ ሰዎች በየዕለት ኑሯቸው የመልካም ባለንጀርነት ራሱ ለመውደድ ቃል ኪዳን እንዲገባ፣ ወገንተኛነት እንዳይኖረው፣ ሰው ሁሉ እንዲያከብር እንዲራራ ውሳኔ የሚወስድበት ነው። ይህንን በሚያደርግበት ጊዜ ደግሞ በተግባር እነዚህ ነገሮች የሚኖርበትን መንገድ በጣም ቀላል የሆኑ መንገድ ሊታወሱ የሚችሉ ነገሮችን የሰውነት ክፍሉን በመጠቀም ብቻ እንዴት ሊተገብራቸው እንደሚችል አዘጋጅተናል። ወደ ሰባት የሚያክሉ ናቸው። ለምሳሌ ያህል ለመዘርዘር ያህል አንድ ሰው አይኖቹን ብቻ በመጠቀም እንዴት ያለ ለውጥ ሊያመጣ እንደሚችል የምናሳይበት ነው። ሌላውን ሰው በሚመለከትበት ጊዜ ዋጋ ያለው ክቡር ባልንጀሮ አድርጎ እንዲመለከት ሲያያቸው ደስ እንዲሰል በመንገድ ላይ በሚያልፍበት ጊዜ የሌሉ አድርጎ እንዳይዘነጋቸው፣ በምንም አይነት መንገድ ስብእናቸው እንዳያራክስ፣ እንደገና በቡድን ውስጥ አካቶ ሳያውቃቸው እንዳይፈርጃቸው፣ አፍ ሲያዩን የሚቃኝበት ነው። ጆሮውንም አስመልክተው ያው ብዙ ጊዜ ችግር የሚፈጠረው አንዳችን ከሌላችን ጋር ስናወራ ነው፣ በጆሮዋችንና በአብረታችን ነው እና የባልንጀራችን ሀሳብ ጋር ለመስማማት በጣም ጤናማ እና የተለመደ ነገር ቢሆንም የሌላውን ሰው ጉዳይ ግን በራስ ጉዳይ አድርጎ መመጠብ ያለ የሚል ቃል ኪዳን እንዲገባ በምንም አይነት መንገድ የንቀት ቃላትን ጥቅል ድምዳሜዎችና ፈጥላቻዎች እንዲታጠብ ደግሞ ስህተት ይሰራ እንዲጠይቅ የሚያነሳሳ ነው። እንቅስቃሴው የሰነቃቸው መላዎች በመንግስት የአስተዳደር ዘይቤዎች ውስጥም ተካተው የበለጠ ጉልበት ያገኙ ዘንድ ከእርቅና ሰላም ኮሚሽን ጋር ለመስራት ንግግር መጀመሩን ያወሱት ዶክተር ተካልኝ መንግስትም ሀገሪቱን በሚያስተዳድርበት ወቅት የሰዎችን ክቡርነት እንዲ سلام تو سلام میولو، سلام سلام میببالو سلام لهولو سلام سرکتالو مدرولو و کبیتو در شویلو در بزرگاتو هرگز تو مردماتو

ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ የተደመጠ ነው። አብራችሁን ስለምታመሹም በጣም እናመሰግናለን። የሐሰተኛ ዜናዎችና የጥላቻ ንግግሮች ስርጭት አሳሳቢ ደረጃ ላይ መድረሱን ይፋ ስላደረገው ሪፖርት የተጠናቀረ ዘገባ የአዲስ አበባው ዘጋቢያችን መለስካቸው አመሃ በሳምንት ውስጥ አስደምጦ ነበረ በድጋሚ ነው። ሴንተር ፎር አድቫንስመንት ኦፍ ራይትስ አንድ ዴሞክራሲ በአጽሮት ካርድ ወይንም በአማርኛ አጠራሩ የመብቶችና የዴሞክራሲ ብልጽግና ማዕከል በኢትዮጵያ እንደሚካሄድ የሚጠበቀውን ምርጫ 2012ን ከተዛቡ መረጃዎችና ከጥላቻ ንግግሮች ስርጭት መከላከል ያስፈልጋል በሚል ዓላማ ለስድስት ወራት ሲያካሄድ የቆየውን ጥናት ለመገናኛ ብዙኃን ባለሙያዎች አቅርበዋል። የተዛቡ መረጃዎችና ወይም የጥላቻ ንግግሮችን በተለይም ከማህበራዊ መገናኛዎች አጠቃቀም ጋር እየተበራከቱ የመጡ ችግሮች ናቸው ያለው ማዕከሉ፣ በተለይም ከምርጫ ጋር በተያያዘ በዓለም አቀፍ ደረጃም ቢሆን የተዛቡ መረጃዎች የምርጫ ኃይሎቶችን እስከ መቀየር እየደረሱ መሆናቸውን ያስገነዝባል። ይህንንም የተለያዩ ምሳሌዎችን እየዘረዘረ ያስረዳል። ቪኦኤ የመብቶችና የዴሞክራሲ ብልጽግና ማዕከልን ዳይሬክተር አቶ በፈቃዱ ኃይሉን በዚህ ጥናታችሁ በኢትዮጵያ ያልጠበቃችሁት ግን እውነት ነው ያገኛችሁት አዲስ ነገር ምንድን ነው የሚል ጥያቄ አንስቶላቸው ነበረ። ያልጠበቅ ነው የሚባለው መጀመሪያ ላይ ቅኝቱን ስንጀምር በጣም የተዘባረቀ የጥላቻ ና የአስተኛ መረጃ ስርጭት ያለ መስሎን ነበር። ነገር ግን እየቃኘን በመጣን ቁጥርና ይሄ ኬትን የጀመረው ለምንድን ነው ምናምን እያለን እርስ በርስ የጥላቻ ንግግሮቹ ና የተዛቡ መረጃዎቹ ያላቸውን ግንኙነት ስንመለከት ያየነው የተደራጀ ከጠበቅ ነው በላይ የተደራጀ እና ለፖለቲካ አላማ እና አንዳንዴ ለገንዘብ ኦፍኮርስ የገንዘብ ፖለቲካውም ሁለቱም ተመጋጋቢ ናቸው። አላማ ተብሎ የተደራጀ መሆኑ ነው። በጣም ከጠበቅ ነው በላይ የሆነብን እና ንጹሕ የምንለው የፖለቲካ ቡድን አለመኖሩም ደግሞ ሌላው አሳሳቢ እና አስደንጋጭ ማለትም ከዚህ ሙሉ ለሙሉ የጸዳ እና በአንድም በሌላ መንገድ የተዛቡ መረጃዎችን የማያሰራጭ ቡድን ከሞላ ጎደል በእኛ ግኝት የለም ማለት ነው። በተለይ ሆን ብለው የሚያሰራጩት ጥቂት ቡድኖች ናቸው። ግን እነዛ ጥቂት ቡድኖች ከአንድ ቡድን ብቻ አይደለም የሚወጡት ከዛም ከዚኛውም እና ኢቭን በመንግስት መዋቅር ውስጥ ያሉ አካሎች አሉበት። እነዛን መረጃዎች፣ የተዛቡ መረጃዎች ሆነ ብለው አውጥተው ከእንደገና ለማህበራዊ ሚዲያዎች እየሰጡ መረጃ ቲፕ በማድረግ ስም የተዛቡ መረጃዎች እንዲነዙ በማድረግ ስራ ላይ ናቸው። አቶ በፈቃዱ ኃይሉ ማዕከሉ ያደረገውን ጥናት ሲያብራሩ እንዳሉት የተዛቡ መረጃዎችንም ሆነ የጥላቻ ንግግሮችን የሚያሰራጩት አካላት የተለያዩ ዓላማዎች ሊኖራቸው ይችላሉ። ይሁንና ዋና ዋና ናቸው የሚባሉት የፖለቲካ ግብን ማሳካትና የገቢ ምንጭ መሆናቸው ነው። በአሁኑ ሰዓትም ይህ ተግባር የብዙ ሰዎች መተዳደሪያ እስከ መሆን ደርሷል ያሉት የማዕከሉ ዲሬክተር በግለሰብ ደረጃ ማዕከሉ ሊጠቅሳቸው የሚችል ሰዎች እንዳሉም ተናግረዋል። የጥላቻ ንግግሮችና የተዛበ መረጃዎች ስርጭት የሚበረከቱባቸው የተለያዩ ወቅቶች አሉ የሚሉት አቶ በፈቃዱ በተለይ የተለያዩ ባህላት ሲከበሩ የፖለቲካ ፓርቲዎች ወይም ሌሎች ቡድኖች የገቢ ማሰባሰቢያ ሲያካሄዱ ወይም ደግሞ በምርጫ እንዲሁም ውሳኔ ሕዝብ በሚካሄድበት አጋጣሚ ሊሆን ይችላል ብለዋል። ይህንንም ተጨባጭ ነው ባሉት ምሳሌ አስረድተዋል። የሲዳማ ሪፈረንደም ጊዜ ብዙ ያስብ መረጃዎች አይተናል። አንዳንዶቹ በስህተት፣ አንዳንዶቹ ባለማወቅ በችኩልነት ዜና ቶሎ ለመስበር ነው። ሌሎቹ ደግሞ ምንም ያልተከሰተ ለምሳሌ በሐዋሳ ለሲቪክ ማህበራት ሊሰጥ የነበረ ስልጠና በተደራጁ ወጣቶች ለአንድ ሰዓት ያክል ተረበሸ የሚለው እኔ ራሱ በአካባቢው ነበርኩኝ። እዛ ሲቪል ማህበራቱ መካከል ነበርን። እኛም እንታዘብ ስለነበረ ምንም ነገር አልነበረም። ነገር ግን ይህንን እንትን ብለው ሰማንያ ሺህ ያክል ቪው ካገኘ በኋላ ነው ዜናውን እኛ ራሱ ያገኘ ነው ማለት ነው። እና ዜናውን ለማጣራት ስንሞክር እየተቀጣጠለ እየተቀጣጠለ የመጀመሪያውን ሰው አግኝተናል። ግን የመጀመሪያው መረጃ ሰጪ የምርጫ ቦርድ ተቀብሎኛል እንደ ዘጋቢነት ከኢዜአ ነው የተላኩት ብሎ በሐሰት የተናገረ ሰው እንደሆነ ደርሰንበታል። ዞሮ ዞሮ ለሆነ ዓላማ ሌሎችን እ በጣም ስትራቴጂ ሊሆን እንደሚችል አመላካች ነው ብለን እናምናለን። ይህ ማለት ነው የተዛቡ መረጃዎችንና የጥላቻ ንግግሮችን ስርጭት ለማስቆም የሚበጀው የትኛው መንገድ ወይንም ብልሃት ነው? ህግ መውጣትና ተግባራዊ ማድረግ፣ እነዚህ መረጃዎችና የጥላቻ ንግግሮች እንዴት እንደሚፈጠሩና እንደሚስፋፉ ህዝቡን ማስተማርና የመሳሰሉ እርምጃዎች እንደ መፍትሄ ሊቆጠሩ ይችላሉ። በአቶ በፈቃዱ አመለካከት ሊተኮርባቸው የሚገባቸው መፍትሄዎች ግን ሁለት ናቸው። መንግስት ሁልጊዜም ግልጽ መሆን አለበት። ግልጽ የማይሆኑ ባለስልጣናቶችን ደግሞ ተጠያቂ ማድረግ አለበት። አለበለዚያ አሁን እንደምናየው መረጃዎች በተዛቡ እርስ በርስ የሚጋጩ በሆኑ ቁጥር፣ በተዘጉ ቁጥር ኮንስፓይረሲ ወይም ደግሞ የሴራ ትንታኔዎች ያብቡና መግባባት እንደ ህዝብም ይሁን እንደ ግለሰብ ከግለሰብ ጋር መግባባት የማንችልበት ደረጃ ብዙ ምስቅልቅል ውስጥ ሊዳርገን ይችላል የሚል ስጋት ስላለን ነው። መንግስት ግልጽነት ነው አንደኛ። ሚዲያውን መጽ አድርጎ መተውም አለበት። ያ በደንብ ሚዲያው መስራት አለበት። ሌላው ምንድን ነው? ጋዜጠኞች እና ሚዲያዎች የፋክት ቸኪንግ ስራ ወይም ሀቅ ማረጋገጥ ስራ በሰፊው መስራት አለባቸው። ያንን እየሰሩ አይደሉም ብለን እናምናለን። ሲቪል ማህበራት የሚሆኑ መንግስት የሚሆን ጋዜጠኞች እና ሚዲያዎች የየራሳቸው የሆነ ኃላፊነት አለባቸው። ያንን በአግባቡ ካልተወጡ ግን በተለይ በሚቀጥለው ምርጫ በቀረበ ቁጥር የፖለቲካ ፉክክሩ እየናረ በመጣ ቁጥር ዜጎች በተዛባ መረጃ የማይገባ ውሳኔ ሊወስኑ ይችላሉ የሚል ስጋት ነው ያለን። በኢትዮጵያ ውስጥ በግለሰብም ሆነ በቡድን ሆነው የጥላቻ ንግግርንም ሆነ የተዛባ መረጃን የሚያሰራጩት በአብዛኛው ከሀገር ውጭ የሚኖሩ መሆናቸውንም ከዚያ ሲብስ ደግሞ ህቡ የሆኑና የራሳቸው ህልውና የሌላቸው ስሞች እንደሆኑ የማዕከሉ የፕሮግራም ዲሬክተር አቶ አጥናፉ ብርሃኔ ተናግረዋል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ቁጥሮች አይደሉም ሰዎች እንጂ፣ በሚል አፍሪካ ውስጥ በግጭቶች ምክንያት የሚረግፉ ወጣቶችን በደንቡ ለመዘከር ስለተጀመረ እንቅስቃሴም የሚናገር መሰናዶ በሳምንት ውስጥ አስደምጠናችሁ ነበር። ጽዮን ግርማ ከአስተባባሪዎች መካከል አንድ ከሆነው ሚኪያስ ሲሳይ ጋር ቆይታ አድርጋለች። ሚኪያስ ሲሳይ ነው። በሙያዬ የኮሚኒኬሽን ባለሙያ ነው የሚያብዛ የሚታወቀው የኮሚኒኬሽንና ካምፔን ነው በዓለም አቀፍ ድርጅቶች አካባቢ በተባበሩት መንግስታት አፍሪካ ሕብረትና ዓለም ባንክ አካባቢ በዛ ዚ አካባቢ ስሰራ ነው የምታወቀው። እንግዲህ በሱም በተመለከተ የምንሰራ ያለው አሁን ከረንት አፍሪካ ፓክት ስ ከሚባል ድርጅት ጋር የአፍሪካ ሕብረትን የሚዘምሮ ብለው ጠመንጃዎቹን ልሳናቸውን እንዝጋ ወይም ጸጥ እናሰኝ የሚል ፕሮጀክትን በካምፔን መልኩ ለማገዝ እየሰራን እንገኛለን። በዘመቻ በቀስቀሳ ላይ ማለት ነው። የዘመቻ ቅስቀሳ ነው። የንቃት ማዳበር እና ማስፋፋት መልክ ማዳረስ ማለት ነው። በአፍሪካ በመላ እና ከዛም ባሻገር ከተቻለ በድረገጽ አማካኝነት። ከምታካሂዷቸው ዘመቻዎች አንዱ በአፍሪካ በመላው አፍሪካ በጦር መሳሪያ ምክንያት ህይወታቸው ያለፉትን ሰዎች ዜጎች በቁጥራቸው ሳይሆን በስማቸው እናስታውሳቸው፣ ኔምስ ኖት ነምበርስ የሚል የኢንተርኔት ላይ ዘመቻ እያካሄዳችሁ እንደሆነ አይቻለሁ። ከኢንተርኔት ላይ እና ምን ማለት ነው? እስቲ ይህንን አብራራለን ኔምስ ኖት ነምበርስ የሚለው እሺ፣ ነ ስሞት መንበርስ እንግዲህ ባለፈው በፈረንጆች አቆጣጠር ጃንዋሪ ሰላሳ ላይ እና ሀያ ዘጠኝና ሰላሳ ላይ የተካሄደ ድረገጽ ወይም ደግሞ በተለይ ደግሞ ማህበራዊ ሚዲያ ተብሎ የሚጠራው በሶሻል ሚዲያ ላይ የተካሄደ የማስታወሻ ወይም መታሰቢያ ፕሮግራም መባል ይችላል። ይህ ምን ማለት ነው? እንግዲህ ሰዎቹን ጊዜ ዜና ላይ እንግዲህ ሚዲያው ላይ እንደምንሰማው አስር ሰዎች ሞቱ፣ ሀያ አምስት ሰዎች ሞቱ ምናምን ይባላል ቁጥር የሆነና ጆሯችንም ለምዷታል። አይ ወይ ትንሽ ነው እንደማለትም አንዳንድ የሚቃጣን ቦታውን ለሚኖርበት ጊዜ ያለ አንድም ሊሆን ሰው እና ምንድን ነው ስም አለው ይሄ ሰውዬ ወይም እቺ ሴትዬ ያንድ ሰው ወንድም፣ እህት፣ እናት፣ አባት፣ ልጅ፣ ዘመድ ጓደኛ የሚሆን አንድ ሰው ነው። በዚህ በተፈጠረ ግጭት አማካኝነት በተተኮሰ ጥይት የሞተው ስለዚህ፣ ያንን እነስ እነዚህ ሰዎችን ስናስብ ግጭትን በሰላማዊ መንገድ መፍታት እንችላለን፣ የጦር መሳሪያ ግድ መሳብ የለብን ብሎ የሞተበትን ሰው እንዲዘክሩ ለማድረግ ነው። በዚህም ሰዎች ወጥተው እገሌ እገሌ ይባላል ነው ወንድሜ በዚህ አመቱ እንደዚህ በጦርነት ተሞተ፣ እህቴ እንደዚህ ሞተ፣ አባቴ በተባራሪ ጥይት ሞተ፣ አያቴ እንዲሆኑ እያሉ ብዙ የጻፉ ያሉ ከአስር ሚሊዮን በላይ የሆነ ነው። እንግዲህ በሶሻል ሚዲያ ላይ ኢንተራክሽን የነበረ ነው የነበረ በተለያዩ መልኩ። ይሄ ምን ያስረዳል? ብዙ ሰው ምን ያህል እንደቆሰለ ነው። እንደምታውቂው የሶሻል ሚዲያ አፍሪካ ላይ ተደራሽነቱ በጣም ትንሽ ነው። ግን በዛም በትንሽ ተደራሽነቱ ከአስር ሚሊዮን በላይ ውይይት መፍጠር መቻል ማለት ቀላል መስሎ አይታይም ለእኔ በግል። በዚህ ይህንን ዘመቻ ያካሄዳችሁት ወጥ በሆነ መተግበሪያ ወይም ፕላትፎርም ነው ወይስ ደግሞ ሀሽታግ ከፊቱ ስላለ በዛ ሀሽታግ አማካኝነት የተደረጉ ውይይቶችን የቆጠራችኋቸው? ይሄን አስር ሚሊየን ቁጥር ዳታ ያገኛችሁት እንዴት ነው? ይሄ ይህንን እኛ ፕላትፎርምን ያመቻቸን የተለያዩ ፕላትፎርሞች አመቻቸን። ከህዝብ በኩል ከ በዚህ በፊት ከመንግስት ወይም ከአንድ ድርጅት ለህዝብ የሚነገር ነገር አለ። ያንን መልዕክት ትተን ከህዝቡ ደግሞ ወደ እነዚህ ተናጋሪ ተብለው በተለምዶ ከሚሄድ የሚታወቁት ወደ መንግስት አካል ወደ አፍሪካ ህብረት፣ ወይም ሌላ መት ሆነ ብለን ለሀያ አራት ሰዓት የሚቆም የሶሻል ሚዲያ አካውንት ሰጠርም። ይኸውም በፌስቡክ ላይ እና በትዊተር ነው። ሜንስ ኖት መንበር ስሚል ሀሽታግ ሜንስ ኖት መንበር ስሚል ሀሽታግ አፍሪካ ፒዞን ብለን በዛ አማካይነት ነው እንግዲህ፣ ይሄ አስር ሚሊዮን የሚሆነው ኢንተራክሽን ግማሹ ኮመንት ነው፣ ግማሹ ቪዚት ማድረግ ነው፣ ወይም ገብቶ በማየት ማንበብ የሚባለው እንግዲህ በእንግሊዝኛው ላይክ የሚባለው እንደዚህ አይነት ነገር በማድረግ የተገኙ የግንኙነቶች ውጤት ናቸው። ይሄ ቁጥር የሚያሳየን ብዙ የቆሰሉ ሰዎች እንዳሉ ነው ብሏል። ቀደም ባለው ምላሽህና አሁን እንደነገርከኝ የቆጠራችሁት በአጠቃላይ ኢንጌጅመንት የሚባለውን አጠቃላዩን የተደረገውን እንቅስቃሴ ነው። ግን እንደ በተለየ በዚህ ዘመቻ ውስጥ የሚወዷቸውን ሰዎች ያጡ ወይም ደግሞ ከዚህ የተረፉ ሰርቫይቨርስ የሚባሉት ምን ያህሉ ተሳተፉ? ምን ያህሉ እንዳላችሁት ቁጥራቸውን ሳይሆን ስማቸውን አሰፈሩ። ይህኛውም ገና ቆጥረን አልጨረስንም። አሁን ገና ካለፈ እንግዲህ ሳምንት መሆኑ ነው። ብዙ ስለሆነ ከፋፍለን ወንድሜን አጣሁ የሚል እህቴም፣ እኔ ሰርቫይቨር ነኝ ምናምን የሚለው በካቴጎሪ እየከፋፈልን አሁን እሱን የዴታ አግሪጌት እየሰራን ያለ ነው። እሱን ሰምተን ሲጨርስ ልናካፍል እንችላለን። ግን ከተለያየ አቅጣጫ ወንድሜ ሞተብኝ፣ እኔ ራሴ ከጥይት ያመለጥኩኝ ነኝ፣ እኔ እግሬ የተመታው ነኝ የሚሉላ ሳይቀር ብዙ አይነት እንዲህ ነው ብዬ ልቀ ክፍል ውስጥ የማልፍለው ብዙ አይነት ከተለያዩ አቅጣጫ ይመጣል። ሀሳቡን ስታነሱት የመጨረሻው ግባችሁ ይሄ ውይይት መደረጉ ይሄ ስማቸውን የተጎጂ ሰዎችን ቁጥራቸውን ሳይሆን ስማቸውን ማስፈሩ፣ ማስታወሱ የሚሰጠው ጥቅም ምንድን ነው ብላችሁ ነው ያቀዳችሁት? ስታቅዱት፣ ሀሳቡን ስታነሱ። ለግጭቶች መፍትሄ ለመፈለግ መጀመሪያ መነጋገር፣ ስለዚህ ለንግግሮች በር መክፈቻ ነው። ይሄ የኛ አይደለም፣ የወጣቶቹ ነው። የወጣቶቹ እርስ በርሳቸው እንዲነጋገሩ ታንዛኒያ ያለው ከሴኔጋል ናይጄሪያ ያለው ከቡሩንዲ ብሩንዲ ያለው ደግሞ ከግብጽ ካለ እንደዚሁ አይነት ከገጠማቸው ሰዎች ጋር በተነጋገሩ ቁጥር አንድ መፍትሄ ያመጣል። ዝምታውን መስበር ያስፈልጋል። ይህም ደግሞ ሌላው ደግሞ ነገር ቁጥር ብቻ እንዳሉ ሰዎችም እንደሆኑ ባሳወቅሽ ቁጥር ምን የሚመጣ ነገር አለ አለመሰለሽ? ሰውን የምታጭውን ሰው ብዙ ጊዜ መጥፎ ነገር እንዲገጥመው አስፈልጊ። እኔ እኮ መንገድ ላይ ስመጣ እገሌ የሚባል ሰው መኪና ገጽቶ ታየሁኝ ስትይ የሚደነገጠውና አንድ ሰው መኪና ተገጽተ የሚባል የሚደነገጠው ድንጋጤ እኩል አይደለም። ስለዚህ ከግል ጋር ከራስ ጋር አሶሴቶ ማድረግ በማገናኘት ወደፊት እንደዚህ አይነት እርምጃ ውስጥ እንዳይገቡ ወጣቶቹን ለማሳቀፍ እንደዚህ አይነት ደግሞ ይሄ ቫዮለንት የሆነው ደግሞ ጸብ ጻሪ የሆነ ንግግሮችን እንዳያደርጉ ከጸብ ጻሬ ንግግሮች አልፎ ወደዛም ወደ ዱላ ቅረሽና ወይም ደግሞ ዱላ አዘል ወይም ጠመንጃንም ተኮር የሆነ እንቅስቃሴ ውስጥ እንዳይገቡ ንቃት መፍጠር ነው። ያ ንቃት ከተፈጠረ ሊቀሰቅሷቸውና ሊያነቋቸውን ከሚዱትንም ሰዎች የለ የለ፣ ይሄ እኮ በንግግር ሊፈታ ይችላል ሚል ያስተሳሰብ ለውጥ ለማምጣት ጭምር ነው ቅስቀሳ እናድርግ ያሉ ወጣቶች የትኞቹ ወጣቶች ናቸው? እነማን ናቸው? የት አካባቢ፣ የት ሀገር፣ የት ያሉ ወጣቶች ናቸው? መነሻው መጀመሪያ ነሱ የሳውዝ አፍሪካና የቦትዛና ወጣቶች ነው። ከዛ ቀጥሎ ግን የራሳቸውን ኔትወርክ በመጠቀም በተለያየ ሀገር ከታንዛኒያም እንደዚህ ቡድን ፈጥረው ማንቀሳቀስ ጀመሩ። ኦንላይን ላይ ለውጥ እንዲያደርጉ እሚያመቻቸንላቸው የአንዳንድ ወጪዎቻቸውንም ለመሸፈን የሚመቱ ሌሎችን ነገር ማመቻቸት ባንና ያንን አደረግ አብረን ስላመሸን በጣም እናመሰግናለን አድማጮቻችን። ከሰኞ ጀምሮ በመደበኛው የጋቢና ቪኦኤ ስርጭት እንገናኛለን። ሀብታሙ ስዩም ነበርኩ ሳስተናግዳቸው ያመሸሁት። መልካም ምሽት። Radio Sagale Amerika di. Radio Sagale Amerika zat gantana fan oromo.